ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሪፐብሊካን ፓርቲ ዕጩ ቢሊዮነሩ ዶናልድ ትራምፕ አርባ አምስተኛው ዩናይትድ ስቴትስ ፕሬዚዳንት ሆነው ተመረጡ። for America to bind the wounds of division.

በአሜሪካ የተፈጠረውን መከፋፈል ለመጠገን የምንሰራበት ወቅት አሁን ነው። አንድ መሆን አለብን። በመላ ሀገራችን ለሚኖሩ ሪፐብሊካኖችና ዴሞክራቶች እንደዚሁም ገለልተኛ መራጮች የማስተላልፈው መልእክት አብሮነታችንና አንድነታችንን የምናጠናክርበት ወቅት አሁን መሆኑን ነው።

ባልተጠበቀው የምርጫ ውጤት የመጀመሪያዋ ሴት የአሜሪካዊ ፕሬዝዳንት ለመሆን ያካሄዱት ዘመቻ ያለያዘላቸው ዲሞክራቷ እጩ ተፎካካሪ የቀድሞዋ ዩናይትድ ስቴትስ ምክር ቤት አባል ሴናተር ሂላሪ ሮድሃም ክሊንተን

ትራምፕ ፕሬዝደንታችን ይሆናሉ። የመሪነት ዕድል እንዲያገኙ መፍቀድ እና ዐይኖቻችንን ገልጠን የሚሠሩትን መመርመር ይገባናል እላለሁ።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዛሬ ረቡዕ ጥቅምት ሰላሳ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ልዩ ስርጭታችን አናዘጋጅና አቅራቢዎች እንዲሁም አስተናጋጆቻችሁ አዲሱ አበበና ም አሉላ ከበደለን። ንጉሱ ታምሬ ፕሮግራሙን ያቀናብርልናል። ሙሉ ዘገባችን ዛሬ በዚሁ በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዙሪያ ያተኩራል። አሁን በቅድሚያ የሰዓቱን ያለም ዜና

ሪፐብሊካኑ ዶናልድ ትራምፕ በሰፊው እንደሚያሸንፉ የተተነበየላቸውን የዲሞክራቲክ ፓርቲውን ተቀናቃኛቸውን ሂለሪ ክሊንተንን በአስገራሚ ሁኔታ አሸንፈው አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት እንዲሆኑ ተመርጠዋል። ተዋናዩና ከበርቴ የነጋዴው ትራምፕ ሌሊቱን በማንሃተን ሆቴል አዳራሽ ለተሰበሰቡ ደጋፊዎቻቸው የድል ንግግር ያሰሙት በከፍተኛ የደስታ ስሜት እንደነበር ይታወሳል። ዝርዝሩ በመጽሔታችን ይቀርባል።

ሂለሪ ክሊንተን ከተመራጩ ፕሬዝዳንት ዶናልድ ትራምፕ ጋር ተባብረው እንደሚሰሩና የእርሳቸው ደጋፊዎችም ተመሳሳይ ትብብር እንዲያደርጉ አሳስበዋል። ዶናልድ ትራምፕ ፕሬዝዳንታችን ሊሆኑ ነው ያሉት ሚስስ ክሊንተን በግልጽነትና በንጹህ ልቡና ልንተባበራቸው አብረንም ልንሰራ ይገባል ሲሉም ተናግረዋል። ቀደም ሲል እንዳደመጥ ነው የዩናይትድ ስቴትሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ

ለድል ያበቁኝን ያሏቸውን የሰራተኛውን ክፍል አሜሪካውያን አባላት እንደማይረሱ ትናንት ከድል በኋላ ባሰሙት ንግግር ገልጠዋል። ተረስተው የነበሩ ወንዶችና ሴቶች ሰራተኞች ከእንግዲህ አይረሱም ያሉት ትራምፕ ከእንግዲህ እንዳለፈው ያይደለ ወደ አንድነት እንመጣለንም ብለዋል። በመጪው ጥር 12 ቀን ዋይት ሀውስ ገብተው ስራ ሲጀምሩ

ከዚህ ቀደም በመንግስት ስራ ላይ ያልነበረ የመጀመሪያ የዩናይትድ ስቴትስ ጠቅላይ አዛዥ ይሆናሉ ማለት ነው። ትራምፕ ትናንት ከድል በኋላ ባሰሙት ቃል በአገራችን ለሚገኙ ዜጎች ሁሉ የምገባው ቃል የጠቅላላው አሜሪካውያን ሕዝብ ፕሬዚዳንት እንደመሆን ነው ማለታቸው ይታወሳል።

በዚሁ በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ከኢትዮጵያም አስተያየቶችን አሰባስበናል። አዲስ ፕሬዚዳንት በመመረጡ ምክንያት ዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው ፖሊሲ ይቀየራል ብለው እንደማያምኑ ተቃዋሚ ፓርቲ መሪዎች ገልጠዋል። የምርጫ ሂደቱ ግን ዲሞክራሲያዊና ኢትዮጵያ ልትማርበት የሚገባ መሆኑን አመልክተዋል። ቪኦኤ ያነጋገራቸው ሌሎች ኢትዮጵያውያንም ይህንኑ አስተያየት ተጋርተዋል። ይህ በእንዲህ እንዳለ

ዛሬ ለፍጻሜ የበቃው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለቪኦኤ አስተያየታቸውን የሰጡ ኢትዮጵያውያን ውጤቱን ያልተጠበቀ ብለውታል። ያዘኑና የተበሳጩ ስጋትም ያደረባቸው ሴት አስተያየት ሰጪዎችም አሉ። የሴቶችን እኩልነት ተግባራዊ ለማድረግ ገና ረጅም መንገድ እንዳለ ነው የጠቆሙት። ከዚህ የተለዩ አስተያየቶችም ተሰንዝረዋል። ሁሉንም የኢትዮጵያ አስተያየቶች ዘጋቢዎቻችን እስክንድርና መለስካቸው ወደኋላ ላይ ያስደምጡናል።

የዶናልድ ትራምፕ የዩናይት ስቴትስን ፕሬዝዳንታዊ ምርጫ ማሸነፍ አፍሪካ ውስጥ የተደባለቀ ስሜት መፍጠሩ ተገልጿል። የፕሬዝዳንት ባራክ ኦባማ ቤተሰብ ትውልድ ሀገር በሆነችው ኬንያ አሁንም የኦባማ ቅርስ ይቀጥላል በሚል ብዙዎች የሂላሪ ክሊንተንን ማሸነፍ ጠብቀውና ተመኝተው እንደነበር ተመልክቷል። አሁን ከውጤቱ በኋላ ግን መራራውን ሀቅ መዋጥ ግድ ሆኖባቸዋል ይላል በኬንያው ጆሞ ኬንያታ ዩኒቨርሲቲ የምትማረው ጃሚላ ዋፉላ። በበኩሌ የትራምፕ ማሸነፍ የሚጠብቀን ነበር አውቃለሁ፣ ምክንያቱም አሜሪካውያን

በሴት ፕሬዚዳንት መምራት ገና ዝግጁ አይደሉም ነው ያሉት። ጋናዊቷ የማህበራዊ መብት ተሟጋጅ ሳራ አሱፉ አዲጄ ደግሞ የመጀመሪያን ሴት ዩናይት ስቴትስ ፕሬዚዳንት ለማየት ጓጉቼ ነበር ብላለች። ይህንም በመጽሔቱ እናቀርባለን። የዶናልድ ትራምፕ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በተለይ በእስያ ሀገሮች አካባቢ አያሌ ጥያቄዎችን ሊቀሰቅስ እንደሚችል ተንታኞች ገለጡ።

እንደ ተንታኞቹ ገለጻ ከሆነ አሜሪካ ከዓለም ሁለተኛዋ ታላቅ የኢኮኖሚ ኃይል ከሆነችው ከቻይና ጋር ያላት ወዳጅነት ጥያቄ ውስጥ መግባቱ ብቻ ሳይሆን በአህጉሪቱ ውስጥ የቆየ ወዳጅነት ባላቸው ሸሪክ አገሮችም ጭምር አጠያቂ የመሆኑ ጉዳይ አለ። በምረጡኝ ዘመቻቸው ወቅት ሚስተር ትራምፕ በተደጋጋሚ በቻይና የንግድ ፖሊሲዎች ላይ ጥቃት ከመክፈታቸውም በላይ ከቤጂንግ ጋር ያለውን የንግድ ግንኙነትም ስልጣን በያዙ በመጀመሪያው ቀን እንደሚያቋርጡ መናገራቸው አይዘነጋም።

ይህም የመጽሔቱ የዘገባ አካል ነው። በመጨረሻም ኬንያ ሰራዊቷን ከተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ውስጥ በማውጣቷ ደቡብ ሱዳን ውስጥ ተመድበው የነበሩ ወደ አንድ መቶ ያህል የኬንያ ወታደሮች ወደ ሀገራቸው ተመልሰዋል። የኬንያ መንግስት እንዳስታወቀው የተባበሩት መንግስታት ድርጅት ዋና ጻፊ ባንኪሙን የሰላም አስከባሪ ዋና አዛዥ የነበሩትን ኬንያዊ መኮንን ሌፍትናንት ጄኔራል ጆንሰን ሞጎዋ ኪማኒ

ኦንዲንክን በማባረራቸው ደቡብ ሱዳን ውስጥ ያሉትን አንድ ሺህ ሰራዊት በሙሉ ለማስወጣት አቅዷል። በዚሁ መሰረት የመጀመሪያው የኬንያ ሰራዊት ትናንት ረቡዕ ወደ ናይሮቢ ይቅርታ፣ ዛሬ ረቡዕ ወደ ናይሮቢ ተመልሷል። አድማጮች ለሰዓት ያለን ዜና ያው ነው።

ባልተጠበቀው የምርጫ ውጤት የሪፐብሊካን ፓርቲው እጩ የነበሩት ቢሊዮነሩ ዶናልድ ጄ ትራምፕ 45ኛው ዩናይት ስቴትስ ፕሬዚዳንት ሆነው ተመረጡ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። አስተናጋጆች አሉላ ከበደ ና አዲሱ አበበንን በዓለም ዜና የጀመረው ልዩ ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም

በናይል ሰዓት ከምሽቱ አራት ሰዓት ይቀጥላል። አሁን አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ

ሪፐብሊካኑ ዶናልድ ትራምፕ በሰፊው እንደሚያሸንፉ የተተነበየላቸውን የዲሞክራቲክ ፓርቲውን ተቀናቃኛቸውን ሂላሪ ክሊንተንን በአስገራሚ ሁኔታ አሸንፈው አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት እንዲሆኑ ተመርጠዋል። ተዋናዩና ከበርቴ ነጋዴው፣ የቴሌቪዥን ገጸ ባህሪ ማለት ነው ትራምፕ ሌሊቱን በማንሃተን ሆቴል አዳራሽ የተሰበሰቡ ደጋፊዎቻቸው የድል ንግግር ያሰሙት በከፍተኛ የደስታ ስሜት ተውጠው ነው። በዋይት ሀውስ ቤተ መንግስት፣ የአሜሪካ ድምፅ ዘጋቢ

ሜሪ አሊስ ሳሊኒስ በስፍራው ነበረች። ያደረሰችንን ዘገባ ሰለሞን ክፍሌ ይዞ ቀርቧል። የኒውዮርኩ ነጋዴ በምርጫ ዘመቻው ወቅት በሙሉ ማለት ይቻላል በሕዝብ አስተያየት መለኪያዎች ተቀድመው ነበር የታዩት። ሆኖም በትላንቱ ፕሬዝደንታዊ ምርጫ ማጠቃለያ ምሽት ግን በአስደናቂ ሁኔታ በድል አድራጊነት ብቅ ያሉት ዶናልድ ትራምፕ ሆነዋል።

ከውጭ ጉዳይ ሚኒስትር ሂለሪ ክሊንተን አሁን የስልክ ጥሪ ደርሶኛል። እንኳን ደስ ያላችሁ ብለዋል። እኔም እርሳቸውንና መላ ቤተሰባቸውን ላካሄዱት በጣም ጠንካራ የምረጡኝ ዘመቻቸው እንኳን ደስ ያላችሁ ብያለሁ። ዶናልድ ትራምፕ ትላንት በምርጫው ዕለት ከባለቤታቸው መሊኒያ ጋር ድምፅ ለመስጠት ወጥተው በአካባቢው የነበሩ ሰዎች ድምፃቸውን ከፍ አድርገው ተቃውሟቸውን ገልጸዋል። በዚያን ወቅት ትራምፕ በምርጫው ያሸንፋሉ ብሎ የገመተ ብዙም አልነበረም።

የኒውዮርኩ ከበርቴ ነጋዴ ዶናልድ ትራምፕ በምረጡኝ ዘመቻቸው የመጨረሻዎቹ ቀናት ለማሸነፍ ቁልፍ ናቸው በተባሉ የዩናይትድ ስቴትስ ልዩ ልዩ ክፍላተ ግዛት በተደጋጋሚ ተመላልሰው በሀገሪቱ ለውጥ እንደሚያስፈልግ ጥሪ አስተላልፈዋል። ዘመቻዎቻቸው ግን በአብዛኛው ሴቶችን ከፍላጎታቸው ውጭና የማይፈቅዷቸውን አካላት መዳሰስ እንደሚችሉና ሕጋዊ የመኖሪያ ፈቃድ የሌላቸው የሜክሲኮ ስደተኞችን በማውገዝ በሰጧቸው አስተያየቶች

የተበከለ ነበር። ያም ሆኖ ግን የትራምፕ አሜሪካን እንደገና ትልቅ እናደርጋለን የሚለው መፈክራቸው በኒውዮርክ የጃዝ ሙዚቃ አቀንቃኙን ጨምሮ በብዙ አሜሪካውያን ዘንድ ሊያስተጋባ ችሏል። ለትራምፕ የምረጡኝ ዘመቻ በበጎ ፈቃድ ሠራተኛዋ ሮቢ ሮቢንሰን እንዲህ ትላለች።

ስለዚህ ዶናልድ አሜሪካንን እንደገና ትልቅ ሲያደርጉ እኛም ገንዘብ ይኖረናል። ለመዝናኛ የምንከፍለው ገንዘብ ይኖረናል ማለት ነው። ያ ሲሆን ደግሞ እዚሁ ኒውዮርክ ተቀምጬ መስራት እችላለሁ። ሀገር ጥዬ መሄድ አያስፈልገኝም። እንደ ኦሃዮ ባሉ ክፍለ ግዛቶች ለትራምፕ ድምፅ ለመስጠት በብዛት የወጡት ሠራተኞች ሲሆኑ የተሳቡትም

ትራምፕ ብዙ ሥራዎችን እንደሚፈጥሩና ነፃ የንግድ ልውውጥ የተባለውን ስምምነት እንደሚሰርዙ በገቧቸው ቃል ኪዳኖች መሆኑን ያስረዳሉ። ሌሎች ግን በትራምፕ ሕዝብ ከፋፋይ ንግግሮችና አንዳንዴም አሰልቺ የመረጡኝ ዘመቻቸው ጥላቻ ሲርቋቸው ተስተውሏል።

ጁዲስ ዋይት አንዷ ናቸው። እኔ የኒውዮርክ ነዋሪ ነኝ። ዶናልድ ትራምፕን ለአስርት ዓመታት ሲናገሩ ሰምቻለሁ። በዜና ዘገባዎችም ብዙ ነገር ስለተከታተልኩ በሚገባ እረዳቸዋለሁ። ነገር ግን የምረጡኝ ዘመቻው ብዙ ሰዎችን ያራቀ ነበር። ትራምፕ በድል ንግግራቸው ላይ ደግሞ እንዲህ ብለዋል።

በአሜሪካ የተፈጠረውን መከፋፈል ለመጠገን የምንሰራበት ወቅት አሁን ነው። አንድ መሆን አለብን። በመላ ሀገራችን ለሚኖሩ ሪፐብሊካኖችና ዴሞክራቶች እንደዚሁም ገለልተኛ መራጮች የማስተላልፈው መልእክት አብሮነታችንና አንድነታችንን የምናጠናክርበት ወቅት አሁን መሆኑን ነው። ትራምፕ ከንግግራቸው በኋላ

ዩኤስኤ ዩኤስኤ እያሉ በሚፈክሩና ሁሌ የምትፈልገውን ማግኘት አትችልም፣ ዩ ካናት ኦልዌይስ ጌት ዋት ዩ ዋንት በሚለው የሮሊንግስቶንስ ሙዚቃ ባንድ ዜማ ታጅበው ከመድረክ በመውረድ በደስታ ከሚፈነድቁ ደጋፊዎቻቸው ጋር ተቀላቅለዋል።

የዩናይትድ ስቴትስ በንግድ ሥራ አስኪያጅነታቸውና በቴሌቪዥን ዝና ያተረፉትን ዶናልድ ትራምፕ ተመራጭ ፕሬዚዳንቱ አድርጋ ትናንት ማምሻውን ሰይማለች። ከአሜሪካውያን የቴሌቪዥን መስኮት ጠፍተው የማያውቁት የግንባታ ቱጃሩ በዚህ የፕሬዚዳንታዊ ምርጫ ከተለመዱ እጩዎች ራሳቸውን የተለዩ አድርገው ለመራጮች በማሳመናቸው ተሳክቶላቸዋል። የዶናልድ ትራምፕን ማንነትና

ወደ ዩናይትድ ስቴትስ ፕሬዚዳንትነት ያዘጋጃቸው የቀደሙ የህይወት ልምዶቻቸው ምንድን ናቸው? ጽዮን ግርማ በቀጣዩ ዘገባ ትዳስሳለች። የዶናልድ ትራምፕ ፕሬዚዳንታዊ እጩነት ገና ከጅምሩ የማይሳካ ዘመቻ ተደርጎ ነበር የታየው። ዶናልድ ትራምፕ በንግድና በቴሌቪዥን ስራቸው ረጅም ልምድ ቢኖራቸውም በህይወት ዘመናቸው ህዝብን ለማስተዳደርና ለመምራት ተመርጠው ወይም ተሹሞ አያውቁም። ፊታቸውን ወደ ዋይት ሀውስ ማዞራቸውን

ባለፈው ሰኔ ወር ይፋ እስኪያደርጉ ድረስ በወቅቱ ትራምፕ የፕሬዚዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ በይፋ እጩ ፕሬዝዳንቶኛለሁ ለፕሬዝዳንትነትም ለፕሬዚዳንትነትም እወዳደራለሁ። አገራችንን አብረን ታላቅ አገር እናደርጋታለን። በኒውዮርክ ከተማ ቦሮ ኦፍ ኩንስ የተወለዱት ዶናልድ ትራምፕ

ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈርን ያደጉት ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጅ ቆራጭ ነበር

ከሰራተኞቹ በጣም ብዙ የሚፈልግ አሰሪ። በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባ እየወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩዊንስና ብሩክሊን በህንፃ ግንባታ ላይ የተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ968 ዓ ም ከፕረስቲጂስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ ዙረው ማናሃተን ውስጥ ከተሙ። ምንም እንኳን በወቅቱ በብሩክሊን ድልድይ ማናሃተን

የወንጀል ቁጥር እጅግ አሻቅቦ በከተማዋ በርካታ መጥፎ ነገሮች የሚታዩበት ዘመን ቢሆንም ዶናልድ ትራምፕ በአባታቸው አማካኝነት በተለያዩ የንግድ ስራ ላይ ከተሰማሩ ሰዎች ጋር መልካም ግንኙነት መሰረቱ። በአባታቸው ድጋፍ አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል።

ጠበቃው ኤድዋርድ ሜርሜልስተን ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ። በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሀል ላይ ያለ ተጫዋች ነው።

በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል። ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ ሺ ዘጠኝ መቶ ሰባዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንፃዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል።

ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው ሁለት መቶ ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ ሀምሳ ስምንት ፎቅ

በሮዝ እብነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። ዶናልድ ትራምፕ በተጨማሪ በአትላንቲክ ሲቲ ኒው ጀርሲ ከተማ ካዚኖዎች በመገንባት ይታወቃሉ። መጀመሪያ ትራምፕ ፕላዛ፣ ከዛም ትራምፕ ካስል፣ ቀጥሎም አንድ ቢሊዮን ዶላር አካባቢ ወጪ ተደርጎለት የተገነባው

ታጅ መሃል በኋላ ደግሞ የከሰሩ ህንፃዎችን ገንብተዋል። የመኖሪያ ቤት ግንባታ ልማት ስራ በ1990ዎቹ ዋጋው ሲወርድ የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደር እና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ፍቺን ግን ማምለጥ አልቻሉም።

ዶናልድ ትራምፕ የመጀመሪያ ሚስታቸውን እና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬንያዊት ሞዴሊስቷን መሊና ያገቡት ደግሞ በሁለት ሺህ አምስት ነው። ከአሁኗ ባለቤታቸው የወለዱትን የአስር ዓመት ልጃቸውን ጨምሮ አምስት ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የአምስቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት

ቁልፍ ጉዳይ ነበር። ትራምፕ የፖለቲካ ፍላጎት እንዳላቸው ያሳዩት በሰማኒያዎቹ መጨረሻ ነበር። ከዛም ሪፎርም ፓርቲን ተቀላቀሉ። ቀጥሎ ወደ ዴሞክራቶች ሄዱ። በመጨረሻም በ2012 ሪፐብሊካን ፓርቲ ውስጥ ገቡ። ባለፈው ዓመትም ሪፐብሊካን ፓርቲን ወክለው እንደሚወዳደሩ ይፋ አደረጉ። ዶናልድ ትራምፕ አወዛጋቢ ንግግር ማድረግ መለያቸው ነው። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ አልተወለዱም

የሚል ርዕስ ይዘው ብቅ ማለታቸው አንዱ ነበር። ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ሌላው አወዛጋቢ ንግግራቸው ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው

እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የዕፅ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው ትራምፕ

በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። ከእናንተ ጋር ነኝ፣ ለእናንተ እታግላለሁ፣ ለእናንተ አሸንፋለሁ። ዩናይትድ ስቴትስ በንግድ ሥራ አስኪያጅነታቸውና በቴሌቪዥን ዝና ያተረፉትን ዶናልድ ትራምፕ ተመራጭ ፕሬዝዳንቱ አድርጋ ትናንት ማምሻውን ሰይማለች።

አድማጮች ልዩ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ዴሞክራቷ ዕጩ ፕሬዚዳንት ሂላሪ ክሊንተን እጅግ አስደንጋጭ በሆነ ቁጥር በቢሊዮነሩ ነጋዴ ዶናልድ ትራምፕ መሸነፋቸውን ተከትሎ

የአሸናፊነታቸውን ንግግር በመቀበል ያሰሙትን ቆየት ብለን እናቀርባለን። አሁን ከአፍሪቃ ወደ ደረሱ የተለያዩ ድምጾች ነው የምናልፈው። ዶናልድ ትራምፕ ለፕሬዚዳንትነት መመረጣቸው ይፋ እንደተደረገ በአፍሪቃ ዙሪያ የሚገኙ የአሜሪካ ድምፅ ራዲዮ ዘጋቢዎች በተለያዩ ከተማዎች ተዘዋውረው የተለያዩ ሰዎችን አስተያየት አሰባስበዋል። በዚሁ በተመሳሳይ

ዘገባ የኢትዮጵያ መንግስትም የደስታ መግለጫ ማስተላለፉ ተገልጧል። ጂል ክሬክ ከናይሮቢ የላከችውን ዘገባ አዳነች ፍሳዬ ይዛቀርባለች የዶናልድ ትራምፕ ለፕሬዝዳንትነት መመረጥ እንደ ዩናይትድ ስቴትስ ሁሉ በአፍሪቃም ድብልቅ የሆነ አመለካከት አስከትሏል። የፕሬዝዳንት ኦባማ አባት አገር በሆነው ኬንያ ብዙ ሰዎች ሂለሪ ክሊንተን ቢመረጡ የእሳቸውን ፈለግ ይከተላሉ የሚል ተስፋ ነበራቸው።

እኔ በበኩሌ የተጠበቀ ነገር ይመስለኛል። አሜሪካ ሴት ፕሬዚደንትን ለመቀበል ገና የተዘጋጀች አይመስለኝም። ክሊንተን እንዲያሸንፉ ነበር ተስፋ ያደረግ ነው። ነገር ግን ትራምፕ እንደሚያሸንፉ ነበረ የተገመተው። ሴራ አሳፎ አዲጄ የተባሉ ስለ ማህበረሰባዊ ጉዳይ የሚቆረቆሩ ጋናዊት በዩናይትድ ስቴትስ የመጀመሪያ ሴት ፕሬዚደንት ሆነው ቢመረጡ ኖሮ ደስ ይለኝ ነበር ብለዋል

ሴት መሆናቸው ብቻ ሳይሆን ለፕሬዝደንትነት ብቃት ያላቸው ሴት ናቸው። በሚሊዮኖች የሚቆጠሩ ከጠቅላላው ህዝብ 48 ከመቶ የሚሆኑ ሰዎች ለቦታው የተሻሉ ሰው አይደሉም የሚል እምነት ማሳደራቸው ራሱ ያስፈራኛል። አይቮሪኮስት ውስጥ ፍራንሲስ ኮምን የመሳሰሉት ሰዎች የትራምፕ መመረጥ

አፍሪካን ምን ያህል በቀጥታ ሊጎዳ እንደሚችል ስጋት አላቸው። አፍሪካውያን ወደ ዩናይትድ ስቴትስ የሚያደርጉትን ፍልሰት ሊቀንስ ይችላል። የበለጠ ከባድ የሚሆን ይመስለኛል። ማሸነፋቸው አላስደሰተኝም።

ናይጄሪያዊ ረሚ ፓትናክም የትራምፕ ልፈፋ እንደሚያሳስባቸው ገልጸዋል። የምርጫ ዘመቻ ሲያካሂዱ ይሉት እንደነበረው ሁሉም ሙስሊሞችንና መላ ጥቁሮችን ከዩናይትድ ስቴትስ ያስወጣሉ። ዘረኛ መሆናቸው በጣም ግልጽ ነው። እናም ሙስሊሞችንና መላ ጥቁሮችን ከሀገሪቱ ካስወጡ ሁኔታዎቹ ጥሩ አይሆኑ። ሙሉንጉሲ ድላላ የተባለ ደቡብ አፍሪቃዊ ተማሪ ግን

ከዚህ በላይ የሚያሳስቡኝ ሌሎች ነገሮች አሉ ይላል። ትራምፕ ከእኔ ኑሮ ጋር የሚያገናኛቸው ነገር የለም። እዚህ ድረስ መጥተው በሀገሪቱ እየወረዱ የሚሄዱት ክፍያዎችን የሚያስተካክሉ ከሆነ ደግፋቸዋለሁ። እንደ አፍሪካዊነቴ፣ እኔን የሚጠቅም ነገር እስካላደረጉ ድረስ ግን ስለሳቸው ደንታ የለኝም። ኬት ቤነንሮብ የተባሉ ኡጋንዳ ውስጥ በተቃውሞ ተግባር የተሳተፉ ሰው የትራምፕ መመረጥ ያስደስተኛል፣ ምክንያቱም

የአፍሪካ አምባገነኖችን ይቋቋማሉ የሚል ተስፋ አለኝ ብለዋል። ጆያስ አይ ጃምፕ ኦፍ ማይ ፊት ደስታ ዘለልኩ። በጣም ደስ ብሎኛል። ኢኮኖሚው አሁን ካለው የተሻለ እንደሚሆን እርግጠኛ ነኝ። ነጋዴ ስለሆኑ ተማመንባቸዋለሁ። ሁሉንም ነገር ይለውጣሉ። ዋናው ነገር ግን ይህን ያሰለቸንን መንግሥት በመለወጥ ተግባር ይረዱናል።

ስታንሌ የተባሉ ኪንሻሳ ውስጥ የታሪክ አስተማሪ የሆኑት ደግሞ ማንም ያሸንፍ ማንም፣ የአሜሪካ የምርጫ ስርዓት ለሌሎች ሀገሮች መልካም ራእያ ይሆናል ብለዋል። እንደ ኮንጎ ዜጋና እንደ አፍሪካዊ የምማረው ነገር ቢኖር ምንም አይነት ችግር ሳይኖረው ንጹሕ የሆነ የስልጣን ሽግግር መኖሩን ነው። ሚስ ክሊንተንም እንኳን ደስ ያሎት ብለዋቸዋል።

ለዶናልድ ትራምፕ ይህ እንኳን ደስ ያሉት መልእክት ከላኩት አፍሪቃውያን መሪዎችና ፖለቲከኞች መካከል የኬንያ፣ የደቡብ አፍሪቃ፣ የኡጋንዳ፣ የታንዜኒያ፣ የቡሩንዲ፣ የኮንጎ ዲሞክራሲያዊ ሪፑብሊክና የሶማሊያ ይገኙባቸዋል።

አድማጮች ቀደም ሲል በዜናችንም ላይ ገልጸናል። ከተለያዩ የዓለም ክፍል የዩናይትድ ስቴትስን ፕሬዚዳንታዊ ምርጫ ውጤት በተመለከተ ያገኘናቸው ዘገባዎች አሉ፣ እናቀርባለን። አሁን ግን የሚስስ ክሊንተን ንግግር ይቀጥላል። ዲሞክራቷ እጩ ፕሬዚዳንት ሂለሪ ክሊንተን እጅግ አስደንጋጭ በሆነ ቁጥር በሚሊዮነሩ ነጋዴ ዶናልድ ትራምፕ ድል ተመትተዋል።

ከጥቂት ሰዓታት በፊት የምርጫውን ውጤት በመቀበል ባሰሙት ንግግርም ደጋፊዎቻቸውን አመስግነው ሲያበቁ ከፕሬዚዳንት ትራምፕ ጋር አብረው ለመስራት ቃል ገብተዋል። ዝርዝሩን አሉላ ያቀርበዋል። ይህ በእርግጥ ቀላል ስሜት የሚያሳድር አይደለም ሲሉ ያልተጠበቀውን ውጤት ለመቀበል የቱን ያህል እንደተቸገሩ በማመልከት የጀመሩት የዲሞክራቷ

እጩዋ ሂላሪ ክሊንተን በጥርጣሬና ባሉታዊ ስሜት አንሞላ፣ ልባችንንም እንክፈት ነው ያሉት። እጅግ ከፋፋይነት የታየበትን የምርጫ ዘመቻ ያስታወሱት ክሊንተን ዛሬ መሪያችን የሆኑ ዘንድ እድል ልንሰጣቸው ይገባል ሲሉም ለትላንቱ ተፎካካሪያቸው ድጋፋቸውን ለግሰዋል። ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል?

አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዚዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ።

የመሪነት ጸጋ ወሳኝ ነው ያሉት ክሊንተን፣ የምርጫውን ውጤት ልንቀበልና ወደፊት ልንጓዝ ነው የሚገባም ብለዋል። የዴሞክራሲን ጸጓ ጸጋ ልንቋደዝ። የህገ መንግስታዊ ዲሞክራሲያዊ ስርዓታችን ሰላማዊ የስልጣን ሽግግር እንዲኖር ይደነግጋል።

ይህንን ገዢ ህግ መቀበል ብቻ ሳይሆን የምናከብረው ነው። ከዚያም በተጨማሪ የህግ የበላይነት፣ ሁላችንም እኩል መብትና ክብር ያለን መሆኑን የመናገርና የሃይማኖት ነፃነቶችን ለዜጎች ይሰጣል። እነዚህን እሴቶቻችንን አጥብቀን እናከብራለን። ደጋፊዎቻቸውን ረዥምና ልዩ ላሉት የምርጫ ዘመቻ ሂደት ያመሰገኑት ሚስ ክሊንተን አገራችን አሜሪካ የምትሰጠው የማደግና የመበልጸግ ጸጋ

ለሁላችንም የሚበቃ ነው ብለዋል። በምስጋና የተሞላው ሰው ነኝ። ሀገራችን ለፈጠረችልኝ እድሎች ሁሉ ደስተኛ ነኝ። በአሜሪካዊነቴ ያገኘኋቸውን ገጸ በረከቶች በየቀኑ ቆጥራለሁ። ከምን ከምንጊዜውም በላይ

አንድነታችን ጥንካሬያችን እንደሆነ ስለማምን አብረን ከሰራን ብዙ እናሳካለን የሚል እምነት አለን። የሀሳብ ልዩነቶቻችንን በመቻቻል አልፈን በስራ የምንተጋበትና ለሀገራችን ያለንን ፍቅር የምናሳይበት ነው። የሀገራችን በጎ ቀናት ገና ከፊታችን ናቸው። ከቀድሞ ተቀናቃኛቸው ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር አብሮ ለመስራትም ክሊንተን ቃል ገብተዋል።

ቀደም ሲል እንዳስታወቅ ነው ከተለያዩ የዓለም ክፍሎች የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ላይ የደረሱን ዘገባዎች አሉ፣ እናስከትላለን። የዓለም መሪዎች ትናንት ማክሰኞ በተጠናቀቀው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ በተመረጡበት አስገራሚ ድል አስተያየቶቻቸውን እየሰጡ ነው። የቪኦኤው ጄፍ ካስተር ያጠናቀረ ዘገባ አለ፣ ቆንጅታ ታቀርበዋለች። የሆነ ሆኖ በግልጽነትና በጥንቃቄ ነው ከተመራጩ ፕሬዚዳንት ጋር መስራት የምንጀምረው

ምክንያቱም ዶናልድ ትራምፕ በአሜሪካ ምርጫ ወቅት ለተናገሯቸው ነገሮች የምንሰጠው መልስ ከዩናይትድ ስቴትስ ጋር ባሉን እሴቶች፣ የጋራ ጥቅሞችና በሁለቱ ሕዝቦቻችን የጋራ ታሪክ ላይ የሚመረኮዝ ነውና። የቻይና የውጭ ጉዳይ ሚኒስቴር በቃል አቀባዩ አማካይነት በሰጠው መግለጫ በተረጋጋና ጤናማ በሆነ ግንኙነት ከአዲሱ የአሜሪካ አስተዳደር ጋር ለመስራት ዝግጁ ነን ብሏል።

ቻይና የትራምፕ መመረጥ ዜና ያሳሰባት ከሆነ የሚገርም አይደለም። ስለምን የተባለ እንደሆን የንግድ አሰራሯን እያነሱ ሲዘነጣጥሉ የከረሙት ትራምፕ ወደ አሜሪካ በሚገቡ ሸቀጦቿ ላይ የ45 ከመቶ ቀረጥ እንደሚያከናንቧት ሲዝቱ ነበርና። የለንደን ሕዝብ ደግሞ በትራምፕ መመረጥ ያልተጠበቀ ዜና የተሰማው ድንጋጤ

ባለፈው ሰኔ በሀገሩ በህዝብ አስተያየት መለኪያዎች ይሰጡ ከነበሩት ትንባያዎች በተጻራሪ ብሪታንያ ከአውሮፓ ህብረት ለመውጣት መምረጧ ወደ ፈጠረው ክውታ መልሶታል። ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ከተለያዩ የዓለም ክፍሎች ጋር የተደረጉ የንግድ ስምምነቶችን እንደሚሰርዙና መዋጯቸውን የማይከፍሉ የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት የኔቶ አባላትን

ዋስትና ሆነን አንቀጥልም በማለት ሲናገሩ በመክረማቸው የእሳቸው መመረጥ ዜና እንደተሰማ በማለዳው የውጭ ምንዛሬ ገበያ ላይ የዶላር ዋጋ ወድቋል። ዳምን

አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ልዩ ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰ 30 ያመለክታል። ለሰወሬዎቹን በጫጭሩ ከአዲሱ አበበ

ሪፐብሊካኑ ዶናልድ ትራምፕ በሰፊው እንደሚያሸንፉ የተተነበየላቸውን የዲሞክራቲክ ፓርቲውን ተቀናቃኝ ሂለሪ ክሊንተንን በአስገራሚ ሁኔታ አሸንፈው አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት እንዲሆኑ ተመርጠዋል። ሂለሪ ክሊንተን ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ተባብረው እንደሚሰሩና የእርሳቸው ደጋፊዎችም ተመሳሳይ ትብብር እንዲያደርጉ አሳስበዋል። ዶናልድ ትራምፕ ፕሬዚዳንታችን ሊሆኑ ነው ያሉት ሚስስ ክሊንተን በግልጽነት በንጽሕና እንዲሁም ደግሞ በመተባበር አብረን ልንቆም ይገባል ብለዋል።

የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕም ለድል ያበቁኝን ያሏቸውን የሰራተኛውን ክፍል አሜሪካውያን አባላት እንደማይረሱ ትናንት ከድል በኋላ ባስተላለፉት መልእክት ገልጸዋል። በዚሁ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከኢትዮጵያም አስተያየቶችን አሰባስፈናል። አዲስ ፕሬዚዳንት በመመረጡ ምክንያት ዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው ፖሊሲ ይቀየራል ብለው እንደማያምኑ ተቃዋሚ ፓርቲ መሪዎች ገልጠዋል።

በሌላ በኩል ዛሬ ለፍጻሜ የበቃው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለቪኦኤ አስተያየታቸውን የሰጡ የኢትዮጵያን ውጤት ያልተጠበቀ ነው ይሉታል። ያዘኑ የተበሳጩ ሴቶችም አስተያየት ሰጥተዋል። የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫን ማሸነፍ አፍሪካ ውስጥ የተደባለቀ ስሜትን ፈጥሯል። የፕሬዚዳንት ባራክ ኦባማ ቤተሰብ ትውልድ አገር በሆነችው ኬንያ አሁንም የኦባማ ቅርጽ ይቀጥላል በሚል ብዙዎቹ የሂለሪ ክሊንተንን ማሸነፍ ጠብቀውና ተመኝተው ነበር

አሁን ግን ውጤቱ በመቀየሩ ሀዘናቸውን ገልጠዋል። የዶናልድ ትራምፕ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በተለይ በእስያ ሀገሮች አካባቢ አያሌ ጥያቄዎችን ሊቀሰቅስ እንደሚችል ተገልጧል። ይልቁንም ከዓለም ሁለተኛዋ ታላቅ የኢኮኖሚ ኃይል ከሆነችው ከቻይና ጋር ያለው የወዳጅነት ጥያቄ ውስጥ መግባቱም ተገልጧል። ለሰዓቱ ያለን ዋና ዋና ዜና ይኸው ነው።

ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 የሚተላለፈውን የአማርኛ ዝግጅት ነው። አስተናጋጆች አሉ አከበደ ና አዲስ አበበንን ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ጀምርናል። እንዳደመጣችሁት አሁን ለዚህ ለክፍል ቀዳሚ ወደ ሆነው ቅንብር እናልፋለን። ተከታዩ ቅንብር የትንታኔ ዝግጅት ነው። የሰሞኑን የ

የምርጫውን ሂደት በመከታተል ላይ የሚገኘው በኒውዮርክ የሚገኘው ባልደረባችን ሰለሞን አባተ በመሪ ዩ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ወይም የምጣኔ ሀብት ፕሮፌሰር የሆኑትን ዶክተር ሰይድ ሀሰንን ማብራሪያ ጠይቋል። ትንታኔ ዶክተር ሰይድ ሀሰን ጤና ይስጥልኝ። እንደምንድን ነውት ጤና

የት ነው ያሉት አሁን ዶክተር ሰይድ? ኬንታኪ ነው የምኖረው። ዶክተር ከዚህ በፊትም እርሶ መግለጫ ማብራሪያ ሰጥተውን ነበረ የምርጫው ሂደት ገና እንደተጀመረ ሰሞን አካባቢ፣ እና እንዴት አገኙት ይሄንን የፍጻሜውን ውጤት ብዙ ያልተጠበቀ ነበረ። አሁን ይሄው እንግዲህ ውጤቱ። ነገር ግን ዙም የሚጠቁም ነገሮች አሉ፣ የሚጎዱ ነገሮች አሉ። ምንድን ነው በጎ ምንድን ነው መጥፎ ሊሆን የሚችለው በዚህ የምርጫ ውጤት? በጎ የሚኖረው እንግዲህ ውጤ አንድኛው ዋናው ችግርትናችን በእኛ ሰልችቶ

ነበር ይህም ምርጫ በዚህ ጉዳይ ላይ ምክንያቱም ሁለቱንም አንፈልግም ነበር። በአንድ ጊዜ ተገላገልን። ብቻ ስንገላገል ው ከምጥ የተገላገልን ያህል ነው። በዩናይትድ ስቴትስ የፖለቲካ ታሪክ ውስጥ ሁለት መቶ አርባ ዓመት በዘለቀው

እጅግ አስቀያሚው የምርጫ ፉክክር ዘመን ነበር ነው ተብሎ ሲነገር የነበረው። ሌሎች ጉዳቶች አሉ። ለረጅም ጊዜም ለሩቅ ጊዜ የሚሆኑ፣ ቅርብ ጊዜ የሚሆኑት እንግዲህ የሶሻል ጉዳይ ህብረተሰብ ጉዳይ የሚመለከቱ ናቸው። ለምሳሌ የሀገሪቱን የፍርድ የበላይ የፍርድ ፍርድ ቤት ሰዎችን በመሾም ደግሞ የፎሬን ፖሊሲ የውጭ ጉዳይ ግንኙነት በሚመለከት እና ደግሞ እንደዚሁ የፍልሰትን በሚመለከት እና ዘረኝነትን በሚመለከት ችግሮች ቶሎ

ከሰቱ ይመስለኛል። ሎንግ ተርም ደግሞ በጠቅላላ አዘረኝነት ይሰባል የፍልሰትን በሚመለከትም እንደዚሁ ችግሮች አሉ። ለአሜሪካም ለአውሮፓም የሚሆኑ አጠቃላይ ስትመለከተው ህብረተሰባ ግጭቶች አሁን ወደፊት በጣም እየገሉ ነው የሚመጡት ልክ እንደ አውሮፓ ሩቅ ስንመለከተው አውሮፓና

ለአሜሪካ ወደ ወደ ዲፕካርት የሚያምሩበት ሁኔታ ነው የሚመስለው። ወደ ወደ ረዘም ማርቀን ስንመለከት ዶክተር ሀሰን ዶናልድ ትራምፕ እስካሁን ድረስ ባደረጉት ዘመቻ አቋማቸውን ግልጽ አድርገው ነው ሲናገሩ የነበሩት። ብዙዎቹ ንግግሮቻቸው አወዛጋቢ ነበሩ። ግንብ ገነባለሁኝ በሜክሲኮና በዩናይትድ ስቴትስ መስመር ላይ የድንበር መስመር ላይ ሙስሊሞች ለተወሰነ ጊዜ እንዲታገዱ አደርጋለሁኝ ሁኔታዎች እስኪታወቁ ድረስ የሚሉና ሌሎችም

በጣም አነጋጋሪ የሆኑ ጉዳዮች ነበሩ። አስራ ሁለት ሚሊዮን ሰነድ የሌላቸው የውጭ ፍልሰተኞችን አሜሪካ ውስጥ የሚኖሩ ሰብስብ ያስወጣለሁኝ። እንዲህ እንዲህ አይነት ግዙፍ አቅም የሚጠይቁ ጊዜም የሚጠይቁ ሁኔታዎችን ሲናገሩ ነበረ ዶናልድ ትራምፕ። ይህንን ሁሉ እያየ ነው የአሜሪካ ሕዝብ የመረጣቸው እና ለመሆኑ ዶናልድ ትራምፕ እነዚህ ያሏቸውን ነገሮች ቃል የገባቸውን ነገሮች ያደርጋሉ ብለው ያስባሉ? የሚቻሉ አይደለም አንደኛው ትልቁ እንግዲህ ከአንድ

ከአራት ዓመት ከሶስት ዓመት በኋላ የአሜሪካ ህዝብ የሚደነግጠውና የሚቆጣበት ምክንያት እነዚህ ነገሮች ዶናልድ ትራምፕ የተናገሩ ነገሮች የማያሳፉ ነገሮች ናቸው። አንደኛውም እንደው ለዲሞክራቶቹ ጥሩ የሚሆንላቸው ነገር ይሄን ነገር ብዙ ችግሮች ስላሉ እነዚህ ነገሮች ይህ ሰውዬ ሳያሟኑ ሲቀሩ ህዝቡ በጣም ይቆጣል፣ እና ትልቅ ድንጋጤ እና በጠለፍ ነው የበለጠ ችግር የሚያመጣው ይሄ ነው።

እና ብዙዎቹ ነገሮች ዶናልድ ትራምፕ የተናገሯቸው አይመችም። ምሳሌ ንግድን በሚመለከት ግሎባላይዜሽን በሚመለከት አገሪቱ ለስልሳ ዓመት ዓለም በጠቅላላ ስልሳ ሰባት ሰባ ዓመት የሰራበትን ትግል በትግል የተገኘውን የንግድ ግንኙነት ኢኮኖሚ እድገት መመለስ አይቻልም። ሜክሲኮን በሚመለከት ያለ ለአሜሪካ

ሶስተኛዋ የንግድ አጋር ነች። ብዙ ስራ ተፈጥሯል። ጠቅላላ ከሜክሲ ጋር ጠብ ከሆነ ብዙ ችግሮች ይመጣሉ። ከሌሎችም ከቻይና ጋር ጠብ ከሆነ ሀገሪቱና አለም ጠቅላላ ትልቅ ችግር ያመጣል፣ እና ኢኮኖሚም ይለቃል። ዶክተር ሀሰን እስቲ አንድ እንደው እንደማጠቃለያ አማርጌ ጥያቄ ላንሳሎት እና የአለም ምላሽ ምን ይመስሎታል? ለዚህ ጉዳይ እሳቸው በአለም አቀፍ ጉዳዮችም ላይ በጣም እንደዚሁ አነጋጋሪ የሆኑ ጉዳዮች ናቸው ያሉት ኔቶን ከመሳሰሉ ከአውሮፓ ሀገሮች ጋር፣ ከጃፓን ጋር፣ ከሩሲያ ከቻይና ጋር

ምንድን ነው አለም አሁን ለዚህ የሚሰጠው ምላሽ ብሎ ያስባሉ ችግር ነው በተለይ በመካከለኛው ምስራቅ እና በጃፓን ከኤሻ ጋር የሚለው በጣም አሜሪካን ችግር ይፈጥርባታል ራሽያን የበላይነት ያመጣል በዚህ ላይ ደግሞ አሜሪካ የአሜሪካ የፎሬን ፖሊሲ ይፍረከረክና ምናልባትም በዶናልድ ትራምፕ እና በሚሊተሪው ኮምፕሌክስ የሚሊተሪ የአሜሪካ ወታደራዊ ሀይለና የውጭ ጉዳይ

ግጭት ሊኖር ይችላል እና በጣም ውስብስብ ሁኔታዎች ነው የሚመጡት። ዶክተር ሰይድ ሐሰን እንግዲህ ሰሞኑንም ይዤው ትመለሳለሁኝ ሌሎች ብዙ ጥያቄዎች አሉኝ ለዛሬ ግን በጣም አመሰግናለሁኝ። ሚዜር ይስጥልኝ ለመስለኝ አመሰግናለሁ። አድማጮች አሁንም ከዩናይት ስቴትሱ የሁለት ሺህ አስራ ስድስት ዓመተ ምሕረት ፕሬዚዳንታዊ ምርጫ ጉዳዮች ላይ

እንቆያለን ወደ አዲስ አበባ የሚወስደናል፣ ተከታዩ ዘገባ። አዲስ ፕሬዚዳንት በመመረጡ ምክንያት የዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው ፖሊሲ ይቀየራል ብለው እንደሚያምኑ የተቃዋሚ ፓርቲ መሪዎች ገልጠዋል። የምርጫ ሂደቱ ግን ዲሞክራሲያዊና ኢትዮጵያ ልትማርበት የሚገባ መሆኑንም አመልክተዋል፣ ይላል አሜሪካ ድምፅ። ያነጋገራቸው ሌሎች ኢትዮጵያውያንም ይህንኑ አስተያየት አንጸባርቀዋል። እስክንድር ፍሬው ነው ተከታዩን ከአዲስ አበባ ያጠናቀረው።

የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተጠናቋል። ዶናልድ ትራምፕም አርባ አምስተኛው ፕሬዝዳንት በመሆን ተመርጠዋል። በኒውዮርክ የተሰባሰቡ ደጋፊዎችም ናቸው ደስታቸውን ሲገልጹ የሚሰሙት። ዛሬ ከማለዳው 12 ሰዓት ጀምሮ የአዲስ አበባው የዩናይትድ ስቴትስ ኤምባሲ በሸራተን ሆቴል ባዘጋጀው የምርጫ ቀን ቁርስ ላይ የተገኙ ኢትዮጵያውያንና የውጭ ሀገር ዜጎችም በዚያ በተሰቀሉ ቴሌቪዥኖችና ስክሪኖች ሂደቱን ተከታትለዋል።

ወጣቶች፣ ምሁራን፣ የመንግስትና የፓርቲ ባለስልጣናት እንደዚሁም የተቃዋሚ ፓርቲ መሪዎች እና ሌሎች በዚሁ ስነሥርዓት ላይ ተገኝተዋል። ምርጫው በዓለም ላይ ያለው የለውጥ ፍላጎት ማሳያ ነው ብለዋል የመድረክ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት

በት ምንድን ነው የትራምፕ ፖሊሲ ጥማቸው ሳይሆን እሱ ኢስታብሊሽመንቱን ተቋማውን ቻሌንጅ ስለማይደርግ ይሄን በመቃወም ይመስለኛል ድምፅ እያገኘ ያለው የፕሮቴስት ድምፅ ነው እያገኘ ያለ የተቃውሞ ድምፅ ነው እያገኘ ያለው እና ይሄ በሀገራችንም ያለ በማንኛውም ዓለም ያለ አሁን ወጣቱ ባሉት ስርአቶች አልተደሰተም፣ እና የሚቃወሙን ስርዓቱን ለማፍረስ ያለውም የነበረውም ቆየው ስርዓት ለማፍረስ የሚፈልገውን ሁሉ ድምፅ ይሰጣል፣ ይደግፋል ይሄ ነው

ያየሁት እዚህ ላይ አንድ ሌላ ጥያቄ ላክል አቶ ገብሩ ብዙ ጊዜ የኢትዮጵያ የፖለቲካ ኃይሎች በመንግስትም ወገን ያሉት በተቃዋሚ ወገን ያላችሁ አሜሪካ ውስጥ ፕሬዝዳንቶች ሲቀያየሩ ይሄኛው ምናልባት ለኛ የተሻለ ሊሆን ይችላል ከሚል እሳቤ ጭምር ነው የምትከታተሉት የምርጫ ሂደቱን ይመስለኛል እንደዚህ አይነት ስሜት አለ በተቃዋሚዎች በኩል ለምሳሌ ይሄኛው ፓርቲ ወይ ይሄኛው ፕሬዝዳንት ምናልባት ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋ ጫና ሊያደርግልን ይችላል ከሚል እሳቤ ነው የምትከታተሉት እንደዚህ አይነት ነገር አለ እኔ በዚህ በዚህ ረገድ የእኔ ፓርቲ

ፓርቲ ይሄን አይመለከተውም። ምክንያቱም አይተነዋል ሪፐብሊካቸውም ያሉ ይሄ ዲሞክራትም ሲመጡ ፖሊሲው የሀገራቸውን ጥቅም ለማስጠበቅ የሚሄድ ፖሊሲ እንጂ ስ የኢትዮጵያን ጥቅም ወይ ሌላ ጥቅም ያስገብራል የሚል ከዚህ አንጻር ሳየው ሪፐብሊካን የሚመረጥ ዲሞክራት

በኢትዮጵያ ፖሊሲም ያም ያህል የሚያመጣው ለውጥ ያለ ብዬ አላስብ። ምክንያቱም ይህን አላየሁትም፣ ከአሁን በፊትም አላየሁትም። የዘንድሮ ምርጫ በተለይ ካለፉት ሁለት ምርጫዎች ጋር ሲነጻጸር ውጤቱ የታወቀው ዘግየት ብሎ ነው። ሂደቱና ፉክክሩ ግን ትኩረት የሳበ ነበር። ይህ ደግሞ ለኢትዮጵያ ምሳሌ እንደሚሆን የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አሰፋ ሀብተ ወልድ ያምናሉ።

ኢትዮጵያ እንደዚህ አይነት መቶ ፐርሰንት ነጻ የሆነ ምርጫ ተከትላ አታውቅም። ምኞታችን ይሄ ነው፣ የመጣንበትም ይሄ ነው። እንቅልፋተ ይሄን ማየት ደግሞ ለእኛ ከፍተኛ እውቀት ነው። ከዚህ እውቀት በመማር መቻቻልን፣ ዴሞክራሲን፣ ፍትሐዊ የሆነ ምርጫ፣ ይሄን ሁሉ እንማርበታለን። በእውነቱ ልብ የሚነካ ነው። ምንም አይነት ኢንተርፌረንስ የሌለበት እና ኢትዮጵያም እንደዚህ እንድትሆን ነው ትልቁ ምኞታችን እና እውቀት ነው እየቀሰምንበት ያለው።

በሥነ ሥርዓቱ ላይ የተገኙ የተለያዩ የህብረተሰብ ክፍሎችም ሂደቱን ከማሞገስ አንጻር ተመሳሳይ ሐሳብ አንጸባርቀዋል። ሂላሪ ክሊንተን በዶናልድ ትራምፕ መሸነፋቸው ግን እንዳስገረማቸው ገልጸዋል። ሂላሪ ክሊንተን እንዲያሸንፉ ትመኝ እንደነበር የገለጸችው ታዋቂዋና ሁለገቧ አርቲስት አዜብ ወርቁ

ይህንኑ ነው ያንጸባረቀችው። ዲሞክራሲ በጣም ሰልጥኖባታል በሚባለው በአሜሪካን ሀገር ውስጥ አንድ አሜሪካዊ የፕሬዚዳንታዊ ምርጫ ተወዳዳሪ ይህንን በጸጋ አልቀበልም እኔ ካሸነፍኩ ብቻ ነው የምቀበለው አለ ማለት እጅግ አስደንጋጭ ነገር ነበረ። እንደዚህ የመሳሰሉ ነገሮች ብዙ ነገሮች ነበሩ። ይሄ ሰውዬ ለአሜሪካን ፕሬዚዳንት መወዳደሩን ያውቀዋል? እውነት እዛ እየተወዳደረ መሆኑን ያውቀዋል? የሚያስብል ሁሉ ማለት ነው። እና እንዲዚህ ምሳይ ትልልቅ ስህተቶች በነበሩበት ሁኔታ እኔ ገር እኔ ማስበው የነበረው በጣም በትልቅ

ልዩነት በጣም በትልቅ ልዩነት ሂላሪ ክሊንተን እንደምታሸንፍ ና ትራምፕ ደግሞ ትምህርት እንደሚወስድ ነበር ማስበው የነበረው። ግን ተቃራኒ ሆኖ መጥቷል። ሁሉ ጊዜ የሚነሱት ጫጣም አስገራሚ ነው። አንጋፋውና ታዋቂው የማስታወቂያ ባለሙያ አቶ ውብሸት ወርቅ አለማው ደግሞ በሁለቱ እጩዎች መካከል እስከ መጨረሻው ሰዓት የተደረገው ፉክክር ላይ አተኩረዋል። በእኛ ገር ከሆነ እንደሰማ ነው እንደማይጨው እንዳድዋ ነው

እንደ ዳርፎር እንዳለልህ እኛ እያሸነፍን ነው። የታወቀ ነው። ግን ሰላማዊ ጦርነት ማለት ነው። ሰላማዊ ጦርነት ቆንጆ ነው። ውድድሩ ደስ ይላል፣ መንፈስ ያነቃቃል። ግን የአሜሪካን ነገር የሚያሳየው አቅም ያለው ጉልበት ያለው ሕዝብ ላይ እንደሆነ ነው። አሁን ሳይሆን እስካሁን እንግዲህ ሰሞኑን ሂላሪ ክሊንተን እየመሩ ነው። ያየ ነውም ደሱ ነበር ስንከታተል በሲኤንኤን የሕዝብ አስተያየት መለኪያዎች ተብለው የቀረቡት አሁን ከኔ ጀምሮ ጠይቀኝ

ዘር እንድታሸንፍ እፈልጋለሁ። አይደለም የአሜሪካን ደግሞ ህዝብ አስተያየት ሌላ ከባለቤቱ ያወቀ ቡዳ ነው ይባላል። አይደለም ከእነሱ የበለጠኝ አናውቅምና እነሱ የበለጠ ይመርጣሉ ማለት ነው። እናም በአሜሪካ ኤምባሲ የተዘጋጀው የምርጫ ቀን ቁርስ ስነ ስርዓት በርካቶች የታደሙበት የቀጥታ የቴሌቪዥን ስርጭቱን በመከታተልም ሀሳብ የተለዋወጡበት ነበር። የአዲስ አበባ አይነት የምርጫ ቀን የቁርስ ስነ ስርዓቶች በተለያዩ ሀገራት በሚገኙ

በርካታ የዩናይትድ ስቴትስ ኤምባሲዎች እንደሚዘጋጁ በአዲስ አበባ የሚገኘው ኤምባሲ ቃል አቀባይ ኒኮላስ ባርኔት አስረድተዋል። የእነዚህ ስነ ስርዓቶች ዓላማም የአሜሪካን የዲሞክራሲ ተሞክሮ ለሌሎች ማካፈል መሆኑን ጠቅሰዋል። የዴሞክራሲ መብቶቻችንን የምንጠቀምበት በጣም የተለየ ስርዓት አለን። ይህንን ተሞክሮ ማካፈል

የአሜሪካ ሕዝብ ጉዳዮችን እንዴት እንደሚወያይ፣ የሚያሳስቡንን ነገሮች ለማንሳት እንዴት የምርጫ ካርድ እንደሚጠቀሙ፣ አገሪቱም ወደፊት እንዴት መጓዝ እንዳለባት እንደሚመርጡ ለሰዎች ማሳየት አስፈላጊ መሆኑን እናስገነዝባለን። ምኞታቸው ሂላሪ ክሊንተን እንዲያሸንፉ መሆኑን ሰሞኑን ቪኦኤ ያነጋገራቸው

የተለያዩ ኢትዮጵያውያን ገልጸዋል። በዛሬው ስነ ስርዓት ላይ የተገኙትም ይህንኑ ሀሳብ አስተጋብተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

የአውሮፓውያን የዘመን አቆጣጠር በ1980 የሞስኮ ኦሎምፒክ የወርቅ ሜዳሊያ ተሸላሚው የኢትዮጵያዊ አትሌት ምሩፅ ይፍጠር በትላንትናው ዕለት በቶሮንቶ ካናዳ ከዚህ ዓለም በሞት ተለይተዋል። ደስታና ሕይወት በሰው ልጅ ላይ ያለ ነው። ስለ ፕሬዝዳንታዊ ምርጫ በምርጫው የተደሰቱ ሰዎችን ታሪክ እያወራን በመሀል የሀዘን መግለጫ መናገራችን ነው። እውነት ነው። ማርሽ ቀያሩ ቀያሪው

ጊር ቼንጀር ነው በእንግሊዝኛ የሚሉት የተባለው። ኢትዮጵያን በመላው ዓለም በዓለም አቀፍ ደረጃ ስሟን ያስጠራው አትሌት ምሩፅ ይፍጠር መሞቱን በግል እንደ በቁጭት ነው ማስበው። ምክንያቱም ባለፈው ካናዳ የኢትዮጵያውያን ስፖርት በዓል በነበረበት ጊዜ ቶሮንቶ ለማየት ሞክሬ ብዙም አይናገር ሲሉኝ ተስፋ ቆርጬ ሳላገኘው ተመለስ። የእኛ ነገር የሚያሳዝነው ሰው በህይወት እያለ አይዘክርም፣ ጀግንነቱ አይወራም፣ ዝናው አይወደስም። ከሞተ በኋላ ማሰብ የተለመደ ነው።

እንደተለመደው እኔ እናንተም በራዲዮ መጽሔት እንግዲህ የሚወጡትን ሰዎች ጠይቀን ሕይወቱን ስራውን ለመዘከር እንሞክራለን። ነብሱን እግዚአብሔር በገነት ያኑር፣ ለቤተሰቡን መጽናናት ይስጥልን እንላለን። እንግዲህ እንዳልከው አዲሱ በትላንትና ዕለት ነው ከዚህ ዓለም በሞት የተለየው። የምርጽ የፍጠር ጠር ለብዙዎቹ አትሌቶች በር ከፋችም እንደነበር ይታወቃል። ምናልባት ከአበበ ቢቂላና ከማሞ ወልዴ ቀጥሎ ትልቁን ቦታ የሚይዝ አትሌት ነው።

እንዳልነው በመጽሔት ህይወትና ዝራውን እንዘከራለን። ቀደም ሲል በምርጫው አሁንም ወደ አዲስ አበባ የሚወስደን ከዕለቱ ጋር የተያያዘ ቅንብር ነው፣ ተከታዩ አድማጮች ለዛሬ ለፍጻሜ የበቃው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለአሜሪካ ድምፅ አስተያየታቸውን የሰጡ ኢትዮጵያውያን ውጤቱን ያልተጠበቀ ነው ብለውታል።

ኢትዮጵያውያኑ ብቻ ሳይሆን አዲሱ በርከት ያሉ ሌሎች አካባቢዎችም አስተያየት የሰጡ እዚህ በዩናይት ስቴትስም ጭምር ያልጠበቁት እንደሆነ ተገልጿል። ያዘኑ፣ የተበሳጩ፣ ስጋት ያደረባቸው አስተያየት ሰጪዎችም አሉ ይላል። የሴቶችን እኩልነት ተግባራዊ ለማድረግ ገና ረዥም መንገድ እንዳለም ጠቁመዋል። ያለው የመለስካቸው ዘገባ ነው እንሆ ቀደም ሲል በምርጫው ዘመቻ ወራት በብዙ የምርጫ ትንበያዎች ይሰጡ ከነበሩ አስተያየቶች አኳያ የዛሬው እውነታ

ምንም ሊጣጣምላቸው የቻለ አይመስልም። በዚህ መሀል ቪኦኤ አንዳንድ ኢትዮጵያውያንን አነጋግሮ ነበረ። በመጀመሪያ ካናገርናቸው መካከል አንዱ አስማማው ኃይለ ጊዮርጊስ ይባላል። በሙያው ጋዜጠኛ ነው። አስማማው የጠበቀው እንዳልሆነ

ነበር የነገረን። እንግዲህ ከአሜሪካ ምርጫዎች መካከል እጅግ በጣም አወዛጋቢ ከነበሩት ምርጫዎች መካከል አንዱ የዘንድሮ መሆኑ ይታወቃል። በተለይ ቅድመ ምርጫ በነበረው ፉክክር ወይም ደግሞ የምረጡኝ ቅስቀሳ ወቅት በተለይ ዶናልድ ትራምፕ በሚሰጡት አስተያየት አወዛጋቢ የሆኑ አስተያየቶች የተነሳ ብዙ ነገር ከራሳቸው ፓርቲዎች አባላት ሳይቀር ወቀሳም ሲቀርብባቸው ነበረ። እንደውም በመጨረሻም እኮ ከፓርቲው እጩነት ሊወጡ ይችላሉ የሚል

ፍርሃትም ተከስቶ ነበረ። እንደዛ ካረጉኝ በግል እወዳደራለሁ ያሉበት ሁኔታ ሁሉ ነበረ። አሁን ያ ሁሉ ነገር አልፎ አሁን እንደምናየው እንግዲህ ውጤቱ ዶናልድ ትራምፕ ሂላሪ በከፍተኛ ደረጃ የመሩ ያሉበት ሁኔታ ነው ያለው። ይሄ በእውነት ከሆነ የምርጫውን ሂደት ያልተጠበቀ ያደርጓል፣ ውጤቱም ማለት ነው። ወይዘሪት ሌኒ ዘመንፈስ ደግሞ በግሏ የከተማ ልማትን በተመለከተ በአማካሪነት የምትሰራ ባለሙያ ናት። ሂላሪ ሮድሃም ክሊንተን ምርጫውን ቢያሸንፉ ትወድ ነበረ።

ይህ ግን አልሆነም። ሚስተር ዶናልድ ትራምፕ ሲያወሩ የሚያስደነግጥ ንግግር አላቸው። ያን የተናገሩትን ወደ ተግባር ይቀይሩታል ወይ አይቀይሩትም፣ ሌላ ነገር ነው የሚሆነው ምክንያቱ ሲስተሙ ራሱን የቻለ ቼክና ባላንስ ስላለው ብዬ ስለማስብ ማለት ነው። ግን ሂላሪ ክሊንተን ብታሸንፍ ደስ ይለኛል፣ ሴት ስለሆነች

ሴት ስለሆነች ብቻም ሳይሆን የምትናገራቸው ነገሮች ማለት ነው በድረክ ላይ ሲቀርቡ የነበሩት የቆመችላቸው ባሊዎች የምንላቸው ነገሮች ሲታሰቡ ሴቶቿ እጋራቸዋለሁኝ። እዚሁም የሪፐብሊካኑ እጩ የዶናልድ ትራምፕ ማሸነፍ እርግጥ እየሆነ ሄደ። ማሪያ ሙኒር በኢትዮጵያ ውስጥ ለሴቶች መብት ከሚታገሉ ሰዎች አንዷ ናቸው። አሁን የሴቶች ማረፊያና ልማት ማህበር የተሰኘ ድርጅት መስራችና

ዳይሬክተር ናቸው። እኔ በጣም እኔ ብቻ አይደለሁም ብዙ ሴቶች በጣም አዝነናል

በጣምም ተበሳጭተናል። ምክንያቱም የአሜሪካን ሕዝብ ለሴት ያለው አመለካከት ምንድን ነው የሚለውን ጥያቄ ዲሞክራሲ ያለበት ሀገር ነው እየተባለ ግን ያለው በጣም ነው ያሳዘነን። እኔ እሱ እዚህ ይደርሳል ብዬም አላሰብኩም። እሷ የረጅም ዓመት የፖለቲካ እውቀቱም ያላት ናት። በመሪነትም የተፈተነች ናት። እንደገና በሴቶችም፣ በሌላውም ላይ በሁሉም ላይ ያላት ጥሩ ጥሩ ነው እንትኖቿ በሙሉ እሱ ሲጀመር ከሴቶች ጋር ያለው

በሴት ያለው አመለካከት፣ ዘረኝነት እነኝ እነኝ ነገሮች በጣም ብዙ ነገሮች ናቸው የታዩትና ብዙ ትምህርት ይገኝበታል ብለን ከምናስበው ከአሜሪካን ህዝብ ከአሜሪካን ይህን ሪዘልት እስካሁን እዚህም ያለው ጋር መደረሱ እኔም ብዙ ሴቶችም በጣም አዝነናል። እንቅልፍ አጥተን ነው ሰሞኑን ስንከታተል የነበረውና

እጅግ በጣም አዝነናል። በጣም መሪ ሴት መሪዎች እንፈልግ ነበረ። ሴት መሪ አሜሪካ ውስጥ ማየት ጥቁር መሪ አይተናል። አሁን ደግሞ ሴት መሪ ብናይ እውነትም ዲሞክራሲ ያለበት ሀገር ነው፣ እውነትም የሰው ልጅ እኩልነት የሚታይበት ሀገር ነው ብለን እናስብ ነበር። ይህንን ባለማየታችን እጅግ በጣም አዝነናል። እኔ አዝኛለሁ ራሴ ብዙዎቹም አዝነዋል። የተለየ ስሜትና ሀሳብ ያለው የሚመስለው ሌላው ጋዜጠኛ አናኒያ ሶሪ ይባላል። በምርጫው ሂደት የነበረው ክርክር የአሜሪካ ህዝብ ምርጫውን የሚወስነው

በመረጃ በተደገፈ እውቀት ላይ እንደሆነ ያሳያል ይላል። በቴሌቪዥን ትዕይንተ ስሌዳ የሚያየውንም የጠበቀው እንደነበረ ያስረዳል። በአብዛኛው የአሜሪካን አገር ነዋሪ የሆነው ሕዝብ በሜንስትሪም ወይም ደግሞ እየተካሄደ ባለው የመደበኛ የፖለቲካ ትግል ውስጥ ብዙም ደስተኛ ያልሆነበትና የሰፊውን ታች የሚኖረውን ነዋሪ

ጥቅምና ህልም ያላገናዘቡ ነገሮች ስለሚካሄዱ በፖለቲካ ሂደቱ ሂደቱ በራሱ ብዙ ተስፋ በመቁረጥ ወይም ደግሞ ፖለቲካል አፓቲ የምንለውን በፖለቲካል ሳይንስ በፖለቲካ ፍላጎት የማጣት እና ከፖለቲካ ገሸሽ ማለት አዝማሚያ የሚንጸባረቅበት ህዝብ እንደሆነ በተለያዩ ጽሑፎች ማስተዋል ይቻላል እና በዚህም የተነሳ የአብዛኛው የአሜሪካ ህዝብ

ከፖለቲካ የተገለለ ነበር። ነገር ግን በዚህ ምርጫ ትራምፕ ይዞ በመጣው የመደበኛ እና የተራ ነዋሪዎች ዜጎች ፍላጎት እና ጥቅምን የተንተራሰ ፖሊሲ አነጋገር በማራመዱ አብዛኛው ግራስ ሩት ላይ ያለ ወይም መደበኛ የሚባለው ህዝብ ወደ ፖለቲካ እንዲሳባ አድርጎታል። ዶክተር ያቆብ አርሳኖ በአዲስ አበባ ዩኒቨርሲቲ ለአያሌ ዓመታት በመምህርነት

በተመራማሪነትና በተለያዩ የአገልግሎት ዘርፎችም አገልግሎት የሰጡና በመስጠትም ላይ ያሉ የፖለቲካ ሳይንስ ሊቅ ናቸው። የአዲሱን ተመራጭ ፕሬዚዳንት ዶናልድ ትራምፕን ውጤት የሚተነትኑት ለየት ባለ መልክ ነው። ብዙ መራጭ አብዛኛው ለማለት እንኳን አይመስለኝም። ብዙ መራጭ የዋሽንግቶን ፋቲግ አላቸው። ዋሽንግተን አሰልችቷቸዋል ለማለት ነው። ማለት ቢሮክራቲክ ሆኖብናል ብለው ብዙዎቹ እንደ ዋዛም እንደ ምርም በጣም እናገራሉ።

ስለዚህ የዋሽንግቶን ቢሮክራሲ ሰለቸን ካሉ አደከመን ካሉ ምንም ይሁን ምን ተለዋጭ ነገር ይፈልጋሉ። እንግዲህ ሚስተር ትራምፕ እንዳየነው በአንደበታቸውም በአካሄዳቸውም ትንሽ ለቀቅ ያሉ፣ ሌሎቹን ለማስቀየም ምንም ገደብ የማያበጁ

ብዙ ስህተት የሚሰሩ፣ ሰውን የሚያንጓጥጡ፣ በተለይ ማይኖሪቲዎቹን እስከ ማንቋሸሽ የሚደርሱ ሰው ናቸው። የሁሉ እንደ ሪስክ ወስደው፣ ነገር ግን ልማዳዊ የሆነ ፖለቲከኛ አይደለሁም የለውጥ ፖለቲከኛ ነኝ ብለው በዚህ መግፋታቸው ቅድም ያልኩህን የዋሽንግቶን ላይ ያላቸውን ስልቹነት እና በዲሞክራቲክ ፓርቲ ደጋግሞ ማስተዳደር ላይ ያላቸውን ፋቲግ

እንደ አማራጭ እሳቸውን ለመምረጥ አቅጣጫ የያዙ ነገር ይመስላል። ዶክተር ያዕቆብ ለዚህ ታሪካዊ ማስረጃም በማቅረብ ክርክራቸውን ያጠናክራሉ። ታሪካ መቼም ፈላስፋ አስተዳዳሪ አይደለም የሚፈልጉት። ኃይለኛ አስተዳዳሪ፣ ጠንከር ያለ አስተዳዳሪ እንደ ለቀቅ ያለ አስተዳዳሪ ብዙም ጊዜ ይፈልጋሉ። ሮናልድ ሬገንም እኮ ለምርጫ ሲቀርቡ አይመረጡም ሲባል ነበር፣ ግን ተመረጡ።

ከተመረጡ በኋላ በአሜሪካ ውስጥ በጣም ታዋቂ ፕሬዚዳንት ናቸው ተባለ እየተባለ አሁን ዘመናቸው ይጠቀሳል። በድጋሚም ተመረጡ። እንግዲህ ሁሉ አለ። እንደውም በሳቸው የመመረጥ ግለት፣ ግፊት እና ሞመንትም ተከታያቸውም ቫይስ ፕሬዚዳንታቸው አባት ቡሽም ተመረጡ። ስለዚህ የአሜሪካ ፖለቲካ ፈላስፋ

መሪ ሳይሆን ጠንካራ በህዝብ ዘንድ ጠንካር ብለው ያለ ከነስተቱ ጠንካራ ሰው የሚፈልጉ ይመስለኛል። ዶክተር ያዕቆብ አርሳኖ በምርጫ ዘመቻው የተባለውና ሁለቱ ተወዳዳሪዎች በፖሊሲ ንግግሮቻቸው ያራመዷቸው አስተሳሰቦችም በመጨረሻ በዩኤስ ፖሊሲ ላይ የሚኖራቸውን ተጽዕኖ ልክም አመላክተዋል። እንግዲህ አሁን በምርጫ ጊዜ በፖሊሲያቸውም ላይ በአሜሪካ ፖሊሲም ላይ ሁለቱ እጩዎች ሴክሬተሪ ክሊንተንም ሆኑ

ሚስተር ትራምፕ ብዙ ነገሮቻቸውን ገልጸዋል፣ አሳይተዋል። ክሊንተን በጣም የተካነ እውቀት እንዳላቸው፣ ልምድ እንዳላቸው ዓለምንም አንጠርጥሮ የሚያውቁ ጠላትና ወገንን የሚለዩ ብዙ መለኪያ ያላቸው ሰው ለመሆናቸው ምንም ጥርጥር ልምዳቸውም ልምዳቸው አነጋገራቸውም፣ ደግሞ ደጋፊዎቻቸውም ይህንን ነው የሚያሳዩት። ግን ሚስተር ትራምፕን ቢመረጡ ዞሮ ዞሮ የአሜሪካ ፖለቲካ ውሃ ልኩን ይይዛል።

አሁን ምርጫው ከታወጀ በኋላ አሜሪካኖች ወደ አሜሪካ ጥቅም፣ አሜሪካንን በዓለም ላይ ቀና አድርጎ የሚያቆም አንደኝነታቸውን የሚያረጋግጥ ጉዳይ ውስጥ ነው የሚገቡት እንጂ አሁን በውድድር ጊዜ የተባሉት ነገሮች ሁሉ የሚቀጥሉ አይደሉም። ቢቀጥሉም ትንሽ ቅመም ቅመማቸው ወይም ደግሞ

ከልክ ያለፉ ነገሮች እየተሞረዱ ነው እንጂ በምርጫ ላይ ያየናቸው ነገሮች የሰማናቸው እንዳለ እንደ አሜሪካን ፖሊሲ ሆነ አይቀጥሉ አዲስ ተመራጩ ፕሬዚዳንት ዶናልድ ትራምፕም ምርጫውን ማሸነፋቸውን ካረጋገጡ በኋላ ባደረጉት ንግግር ያሉትም ከዚህ ብዙ የሚርቅ አልነበረም። መለስካቸው አምሃ

የመለስካቸው ድምፅ ጠፋ። ሙዚቃዊ ዋጥ ይሁን ድምፁ አቀራረጹ ላይ ለሁሉም የአዲስ አበባ ዩኒቨርሲቲውን መምህር ፕሮፌሰሩን ዶክተር ያዕቆብ አርሳኖ እና ሌሎቹን የመለስካቸውን እንግዶች እናመሰግናለን። መለስካቸውንም ለዘገባውና ለትንታኔው አዲሱ የምርጫ ወጎቻችን እንገፋ እናርጉ በቀሩን ጥቂት ደቂቃዎች

የምርጫ ውጎች ልጀመር ስታደረግ ተቋረጠብ በብድግ ብድግ እንደው አንኳር የሚሰኙትን ነጥቦች መለስ ብለን ብንመለከት፣ ታሪካዊ ምርጫና ውጤቱ አነጋጋሪ ነው። አሜሪካ አይታ የማታውቀውን ሁሉ አሳይቷታል እየተባለ ነው። መለስ ብለን በዘገባዎቻችን ከምርጫው ሂደት ጀምሮ ከነበሩት እንደው ደቂቃውን እንጠቀምበት። እኔ መቼም በጣም ነው የተደሰትኩት። ተመራጭ ፕሬዚዳንት ዶናልድ ትራምፕ ማሸነፋቸው አደለ የሚያስደስተኝ የአሜሪካ ዲሞክራሲ

የስልጣን በሰላም መሸጋገር ከዛ አልፎ ደግሞ የተሸነፈው ወገን ለአሸናፊው እየመረረውም ይሁን እንኳን ደስ ያለህ እንኳን ደስ ያለሽ መባባል እና በአንዳንድ አገሮች ይሄ መቼ ይሁን በእድሜያችን የምናየው የሚለመደው የሚለው ነገር ይሄ በጣም ያስደስተኛል። ተመልከታውን ብዙዎች ኢትዮጵያ ሳይቀር

ሚስስ ክሊንተን ያሸንፋሉ ነበር እምነቱ። ሁላችንም ብንሆን በግምት ደረጃ ያን ነበር። በብዙ ምክንያቶች በብዙ ምክንያቶች አልሆነም። ሳይሆን ሲቀር ደግሞ ክሊንተን ጦርነት ከፍታለሁ አላሉም።

አየኸው እና፣ ይሄ ነው በቃ የዚህ ሀገር ነገር የሚያስደስትህና ዲሞክራሲው የሚያስቀናህ ይሄ ነው። እኔ በእውነቱ ምሳሌነቱ ከፍተኛ ነው ለማለት እፈልጋለሁ። የሚያግባባ ይመስለኛል። አዲሱ ተንታኞቹም ያንተኑ ድምፅ ጎላ የሚያደርጉ ይመስለኛል። በሀገር ውስጥና በውጭ ሀገር የፈጠረው እይታም ይለያል። ውዝግብ የበዛው ምናልባትም የምርጫ ሂደቱ

አሳዛኝነትም ጭምር የተቀላቀለበትም ቢሆን ቅድም ያልከው የዲሞክራሲ ስርዓት የሚሰራበት መንገድ ላይ ያን በጎ አዝማሚያ መውሰድ ይቻላል። አዲሱ እንደው ቀደም ብዬ እንዳልኩት በብድግ ብድግ አንዳንድ ነጥቦችን ለማንሳት ያህል፣ አስራ ሰባት ተፎካካሪዎች የቀረቡበት የሪፐብሊካን ፓርቲ የቅድመ ምርጫ ውድድር በራሱ ዛሬ እሳቸው ለደረሱበት ሁኔታ እንዳበቃ ይነገራል።

የምርጫው ሂደት የምርጫ ውጤት ውዝግቦች ነበሩት። ምናልባትም በዩናይት ስቴትስ ታሪክ ራሱም ቢሆን ከዚህ ቀደም ታይቶ ማይታወቅ እንዲባል ያበቁት ምክንያቶቹ አንድ ብቻ አይደሉም፣ በርካቶች ናቸው። ተፎካካሪዎቹ መካከል ይታይ የነበረው ሁኔታ፣ በምርጫ ሂደቶች ከዚህ ቀደም እጩዎች እርስ በርስ የሚነጋገሯቸው ቋንቋዎች መለወጥ፣ እነኚህ ሁሉ የላሸቀ ስሜት የፈጠሩትን ያህል

በመጨረሻው ግን ዲሞክራሲ እንዴት እንደሚሰራ ያመላከተ ይመስለኛል። ብዙ ነጥቦችን ማንሳት ይቻላል። ንጉሱ በቃችሁ የሚል ይመስለኛል። ብድግ ብድግ ብድግ ብለን እንዳንወጣ በዚሁ እናጠቃል። ግን አንድ አረፍተ ነገር መናገር የምንፈልገው የአሜሪካ ሕዝብ ለሴት ሴትን በመሪነት ለመምረጥ ዝግጁ አይደለም? ምን ብዬ ራሴን ጠይቄ ያለ ይሄ፣ በሚቀጥሉ ፕሮግራሞቻችንም እንድንመለስበት የሚጋብዝ ይመስለኛል። አድማጮች፣ በዚሁ ቋጨን የዛሬውን። በነገው ምሽት መደበኛ ፕሮግራማችን እንመለሳለን። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።